ዛሬ በባህላዊ መንገዶች ብቻ ጥርስን መፋቅ በቂ አይደለም፣ ምክንያቱም ጣፋጭ በማብዛት የሚከሰቱ የጥርስን መቦርቦር አይነት ዘመን አመጣስ ችግሮች ዘመናዊ መፍትሔዎችን ስለሚሹ ነው። ጂግናል ካቪቲ ፋይተርን እናስተዋውቆ። ጂግናል ካቪቲ ፋይተር ጥርሶን ማጽዳት ብቻ ሳይሆን ከመቦርቦርም ይጠብቀዋል። ለሁሉም ፈገግታዎች